የባለብዙ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምጽ የዕለተ ሐሙስ ሰኔ 24 ቀን 2013 ዓ ም የጋቢና ቪኤ ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ መተላለፍ ጀምሯል። ሰላም ጤና ይስጥልኝ እንደምን አምሽታችኋል። ዛሬም ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። ከእነዚህ መሀል አካል ጉዳተኞች በሚሳተፉበት ፓራሊምፒክ የስፖርት ውድድር ሀገሩን ያስጠራ አትሌት እንግዳ አድርገን ጋብዘናል። ትሬኒንግ ላይ ያስቸግረኛል። ለምሳሌ አሁን እንዳልኩት እንደዚህ ጫካ ውስጥ እና ቡሃ ያሉበት ቦታ እና ጉድጓድ ምናምን ያሉበት ቦታ በጣም ያስቸግረኛል። ማለት በጣም ጥንቃቄ ካላረኩ ማለት ነው አትሌቱ ታምሩ ከፍ ያለው ይሰኛል። በሩጫ ህይወቱ ዙሪያ ቆይታ እናደርጋለን። በዚህ ጉዳይ ላይ በቂና ግልጽ የሆነ ነገር የለንም። የህወሓት ታጣቂዎች ከጎረቤት ኤርትራ ድጋፍ እንደማያገኙ የታወቀ ነው። ቀለም አቀፍ ድንበር ተጋሪያቸው ከሱዳን መንግስትም ድጋፍ ሊያገኙ ይችላሉ የሚል ነገር አለን። የኢትዮጵያ መንግስት የሀገሪቱን መከላከያ ኃይል ከትግራይ ማስወጣቱ በምስራቅ አፍሪካ ላይ ምን ተጽዕኖ አለው? ትንታኔ ያለን ምሽቱን ከኛ ጋር ካሳለፋችሁ ሌሎች ዓለም ጥንቅሮችና ጣዕም ያላቸው ሙዚቃዎችንም አዘጋጅተናል። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለ። በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ልታሰማን ኤደን ገረሙ ተዘጋጅታለች። ወደ ኤደን ላሳልፋችሁ። አመሰግናለሁ ስመኝሽ አድማጮች እንደምን አምሽታችኋል የተባበሩት መንግስታት የተራድኦ ተቋማት በሰሜን ኢትዮጵያ ጦርነት በጎዳው የትግራይ ክልል ውስጥ የህይወት አድን እርዳታዎችን ለማድረስ ባለመቻላቸው ሰብአዊ ቀውስ እየተፈጠረ ነው ሲሉ አስጠነቀቁ ከስምንት ወራት ግጭት በኋላ የኢትዮጵያ መንግስት በተናጠል የወሰደው የተኩስ አቁም በመልካም አልተጀመረም የተባበሩት መንግስታት የስደተኞች ተቋም የኢንተርኔት እና የኤሌክትሪክ ኃይል መቋረጥ በመቀሌ በመኖሩ ሰብአዊ ድጋፎችን ለማድረስ እክል እንደፈጠረበት ታውቋል። የመንግስታቱ ድርጅት የህጻናት ፈንድ ዩኒሴፍ በበኩሉ ሰኞ ዕለት በኢትዮጵያ መከላከያ ሰራዊት የምስል መቅረጫ መሳሪያዎቼ ተሰባብረውብኛል ያለ ሲሆን አንድ መቶ አርባ ሺህ የሚሆኑና ከፍተኛ የሆነ የምግብ እጥረት ያለባቸው ህጻናት በተመጣጠነ ምግብ አቅርቦት በማጣት የሞት አደጋ ተደቅኖባቸዋል ብለዋል። በሌላ በኩል የዓለም የምግብ ፕሮግራም በትግራይ ክልል በሚሊዮኖች ለሚቆጠሩና ለተራቡ ሰዎች የህይወት አድን ድጋፍ ለማድረግ ሙሉ ለሙሉ እንዲከፈትለት እየጠየቀ ነው። ድርጅቱ ከነዚህ ውስጥ ግማሽ ሚሊዮን የሚሆኑት ሴቶች፣ ወንዶችና የረሃብ አደጋ የተጋረጠባቸው ህጻናት ናቸው ብሏል። የዓለም የጤና ድርጅት በበክሉ የክልሉ የጤና ስርዓት መውደቁን አስታውቋል። የድርጅቱ ቃል አቀባይ ታሪክ ጄሳርቪክ ድርጅታቸው ህዝቡ ጋር የመድረስ አቅሙ በመገደቡ ህይወት የሚያድንበት አቅም የለውም ብለዋል። የቻይና የኮሚኒስት ፓርቲ መቶኛ ዓመቱን አከበረ። ድርጅቱ ከትንሽ ቡድንነት ወደ 92 ሚሊዮን አባላቶች ወዳሉትና በአለም ላይ በባህር ማዶ ያለው ግዙፉንና ሁለተኛውን የምጣኔ ሀብት እንቅስቃሴ የሚያደርግ እንዲሁም ጥብቅ ቁጥጥር ያለበት ሀገር መሪ መሆን ችሏል። በሀገሪቱ ውስጥም የፓርቲው እያንዳንዱ ፖሊሲ ሁሉንም ዘርፍ የተቆጣጠረ ሲሆን፣ በአለም ላይም ትልቅ የሚሆነውን ማለትም አንድ ነጥብ አራት ቢሊየን ህዝብም ይመራል። የፓርቲው ንድፍም እጅግ ሩቅ የሆኑ ሀገራትም ላይም ተጽዕኖውን አሳርፏል። ከመቶ ዓመት በፊት የፓርቲው የመጀመሪያ ስብሰባ በሻንጋይ ቻይና ደርዘን በሚሞሉና ከራሳቸው አምስት እጥፍ ማለትም ወደ ስልሳ የሚጠጉ ሰዎችን በወከሉ አባላት አማካኝነት ተጀምሯል። ከመቶ ዓመታት በኋላም አሁን ላይ ፓርቲው ሊቀመንበሩ የሆኑትን ፕሬዝዳንት ዢ ቺንፒንግን ታይቶ በማይታወቅ መልኩ ለሶስተኛ ዙር ለመሾም እየሰራ ነው። ፕሬዚዳንቱ እርጅና ዝቅተኛ የወሊድ መጠንና የአየር ንብረት ለውጥ በሀገሪቱ ላይ ቢጋርጡም፣ የፓርቲው አባላት ግን ህዝባቸውን ለማገልገል ታማኝ እንዲሆኑ እየገፉ ነው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደንና ባለቤታቸው ጅል ዛሬ ሐሙስ በግማሽ በወደቀው ኮንዶሚኒየም ጉዳት የደረሰባቸውን የማፈላለግና የማዳን ስራዎችን ለመጎብኘት ወደ ፍሎሪዳ አቅንተዋል። አደጋው ከደረሰ ስምንት ቀናት ያስቆጠረ ሲሆን የአካባቢው ባለስልጣናት በፍርስራሹ የተነሳ ሁለት ህጻናትን ጨምሮ የ18 ሰዎች ህይወት ማለፉን ገልጸዋል። የዋይት ሀውስ ቃል አቀባይ ጂን ፓስኪ ይህን መሰል አሳዛኝ ክስተትን የተሸከሙትን ቤተሰቦች ፕሬዝዳንቱ እና ባለ ቤታቸው ይጎበኛሉ ብሏል። አድማጮች፣ ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶች ጋር ታመሹ ዘንድ ጋብዛለው። ኤደን ገረመው ከዋሽንግተን ዲሲ ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የሬዲዮ መገናኛ ሞገድ በተጨማሪዎች በበየነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማህሪክ ወይም የስልክ ቁጥራችንን ፕላስ 12022276379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው የአቤ ዝግጅታችን እንለፍ። ብሩ ከፍ ያለው አካል ጉዳተኞች በሚሳተፉበት ፓራሎምፒክ የስፖርት አውድማ ሀገሩን ኢትዮጵያን ያስጠራ አትሌት ነው። አትሌቱ የዛሬ አምስት ዓመት ገደማ በተደረገው የሪዮ የፓራሎምፒክ ላይ በ1500 ሜትር ባስገኘው የብር ሜዳሊያ በተጨማሪ ለወቅቱ የኢትዮጵያን መንግስት የነበረውን ተቃውሞ በውድድሩ መጨረሻ ላይ አሳይቷል። ከዚህ ክስተት በኋላ በስደት ዓለም የቆየው ታምሩ በቅርብ ወደ ሀገሩ በመመለስ በድጋሚ ሀገሩን በፓራሎምፒክ የፉክክር መድረክ ለመወከል ዝግጅ ዝግጅቱን ጀምሯል ሀብታሙ ስዩም በዚህና በተያያዥ ጉዳዮች ላይ ከታምሩ ጋር ቆይታ አድርጓል በቅድሚያ ወደ ሩጫ እንዴት እንደገባ ይነግረናል እኔ በሩጫ በኢትዮጵያ ሁለት ሺ ሶስት ምናምን ነው ወደ ሩጫ የገባሁት እኔ መጀመሪያ ስፖርት ስለምወድ ኳስ ምናምን ጫወታሉ ነበር የትምህርት ቤት ከዛ እንደ ድንገት ደግሞ እኛ ወረዳ ላይ የሆነ ፕሮጀክት አለ የአትሌቲክስ ፕሮጀክት አለ ትምህርት ቤት ጊዜ ገንበት ውድድር ሲያደርጉ አይቼ ዝም ብዬ የገባውና ያ ፕሮጀክት መግባት ቻልኩት ማለት ነው። መጀመሪያ ከዛ ወደ አትሌቲክስ መጣ። የት ወረዳ ነው? የት አካባቢ ነው ትውልድ ያደግከው? ተወረኩት ኦሮሚያ፣ ገብረ ጉራቻ ከተማ የምትፈለቅ ወረዳ ነው። እንደሰማሁት ከሆነ በአንደኛው አይንህ ላይ ጉዳት ደርሶብሃል። መቼ ነው ይሄ ጉዳት የደረሰብህ? በሩጫ ስፖርት ለመሳተፍስ መሰናክል አልሆነብህም ወይ? አዎ እኔ በአንድ አይን ላይን በአንድ አይን ብዙ ማለት ነው። አሁን ለምሳሌ ወደ ማታ ምናምን እና እንደዚህ ትሬኒንግ ሰራ እራሱ ጫካ እና የሆነ ነገር ያለበት ቦታ ትንሽ ይከብደኛል ከጋይድ ምናምን ያስፈልገኛል ማለት ነው ማታ ማታ ምናምን ማለት ነው መጀመሪያ እኔ ትሬኒንግ ሲጀምር ከጉዳት አልባ ጋር ዝን ጊዜ ትሬኒንግ ፕሮጀክት ገባው ሲገባ ውድድርም ከነሱ ጋር የምናደረገ የወረዳም እንደ ክልልም እንደ ሀገርም ከነሱ ጋር ትሬኒንግም ከነሱ ጋር እየሰራው ነበርኩ እና ውጤቴ ከነሱ ጋር እኩል ስለሆነ ማለት ያሁን ኦሮሚያ ሻምፒዮና እዚሁ የሀገር እና የወረዳ ምናምን አሸንፋለሁ፣ በፊዴ ማለት ነው እና ለዛ ሁለት ሺህ አራት በኢትዮጵያ አቆጣጠር ወደ ፓራኦሎምፒክ የሚባል ወደዚያ መጡንና በጉዳት አልባቶቼ ወደ ፓራኦሎምፒክ ገባው ማለት ነው። በስፖርት ስፖርት ይህንን የሩጫ ስፖርት ስታከናውን በአይንህ ላይ የደረሰው ጉዳት አልከለከለህም ወይ? እንዴት አድርገህ ነው ልምምዶችን የምትሰራው ወይስ የተለየ የልምምድ መንገድ አለህ ወይ? ትሬኒንግ ላይ ያስቸግረኛል ለምሳሌ አሁን እንዳ- እንዳልኩት እንደዚህ ጫካ ውስጥ እና ቧበያ ያሉበት ቦታ እና ጉድጓድ ምናምን ያሉበት ቦታ በጣም ያስቸግረኛል። ማለት በጣም ጥንቃቄ ካላረኩ ማለት ነው። ማለት እኔ በአንድ አይነ ሙሉ በሙሉ ቶታል ነ በአንድም ብዙም አይደለም ጭላንጭልን ማለት ነው። በቃ ጭላንጭል ነው ሚያ ትሬኒንግ በጣም ያስቸግረኛል። አሁን እንደዚህ ሜዳማ የሆነና ትራክ ላይ ምናምን ካልሆነ እንደ ሌሎቹ እንደ ሌላ አትሌት እንደፈለግኩ ሰርቼ እንደፈለኩ የትን ቦታ ይጌሩ ምናምን ትሬኒንግ ይጌ አይደለም ይሁን ግን በዚህኛው እዚህ ቦታው መርጬ እንደዚህ አሁን ሜዳማ የሆነ መሬት ሳር ያለበት ቦታ እንደዚህ ትራክ እና ሌላ ሌላ ትሬኒንግ በደንብ ነው የሚሰራ ማለት ብዙም አይደለም ማለት ነው። እና ያስቸግረኛል። እሱ አሁን ጉዳት አልባ ከወሰኑ ወይም ደግሞ በአይን የሚሁ የሚያዩ ከወሰኑ እነሱ የፈለጉ ቦታ መስራት ይችላሉ። እኛ ግን እንደዚህ አይደለንም። ፓራሊምፒክ ወይም ደግሞ የአካል ጉዳተኛ ውድድር በጣም የሚከብድ ነው። ብዙ ክትትል የለውም። አሰልጣኝ ከኛ ጋር ምናምን የለም። እኛ በራሳችን ጥረት በራሳችን ሁሉም ነገር ወጪ ነው የምንሰራ። ግን ኦሎምፒክስ ሲመጣ ወይ እንደ መንግስት ሲመጣ ምናምን ነው የምንጠራ እንጂ መንግስትም እንደዚህ ፓራላይት ቱረት አድርጎ ባጅቶ ምናምን የምንሰራ ስፖርት አይደለም። በጣም ከባድ ነው። ቸገረ አይደለም አሁን ሌሎች ቸገረ በጣም አሪፍ ባ እኛ ግን ከአሪፍ የሚባል ነገር የለም። ኦሎምፒክን የሚንደርጉ ዓለም ሻምፒዮን ምናምን የምንገባው አፍሪካ ሻምፒዮን ምናምን የምንገባው በራሳችን ጥረት እና እንደ ድንገት ደግሞ ከቤተሰብ ድጋፍ፣ ከዘመድ ከጓደኞች ድጋፍ ምናምን ካልሆነ እንደዚህ በትኩረትም አይደለም እንደዚህ ሁሉም የሚሳተፉ ማለት ነው። በጣም የሚከብድ ስፖርት ነው ማለት ነው። መቼ ነው ጉዳቱ የደረሰብህ? ጉዳት የደረሰብኝ እኔ እንግዲህ ጣናኝ ከአስርና አስራ አንድ አመት በኋላ ነው አይኔ ማየት ቆም ማለት ማለት፣ በኢማም ስድን ደግሞ አንድ አይኔ ማየት ቆመች። ከዛ አንዱም ትንሽ የሆነ ብዥታ ነገር እንደዛ ነው። እኔ እጣም ስለሆንኩ እንደዚህ ነው። ራሴ ያወቅኩት ማለት በአንድ አይን ነው ጥረትን አወቅኩት ማለት እንግዲህ። ታምሩ እንደዚህ ያለ ጉዳት ቢደርስብህም በተለያዩ የስፖርት መድረኮች ላይ ባለድል ሁንሃል፣ አሸናፊ ሁንሃል። ከዚህ መካከል የሚጠቀሰው በሬዮ የፓራኦሎምፒክ ውድድር ላይ የ1500 ሜትር ሩጫ ውድድር ላይ የብር ሜዳሊያ አሸናፊ ነበርክ። ከውድድሩ በኋላ ደግሞ በወቅቱ መንግስት ላይም ተቃውሞ አሰምተህ ነበረ። አስቀድመ እስቲ ስለ ውድድሩ ንገረን። ውድድሩ ምን ይመስል ነበረ? ለምንስ ተቃውሞ ማቅረብ ፈለግክ በወቅቱ እሱ ለእኔ በጣም ፈተና ነበር። ውድድሩ ራሱ ለምን ብትል እዚህ ራሱ በጣም ጭቅጭቅ እንደዚህ ኬት ምናምን ነበር ላይ አትሄድም የሚባል ትእዛዝ ነበር እና እኛ እንግዲህ እንዳልኩት እንደ ሌሎች አትሌቶች አይደለም። አሁን የኢትዮጵያ ኦሎምፒክ ኮሚቴ አትሌት ላይ በጣም አሪፍ ባጀት መድቦ ይሰራል። ለምሳሌ ይህ አሁኑ የቶኪዮ ውድድር ላይ ብናይኑ የእነሱ ሁቴል ከገቡ ራሱ አሁን ስምንት ዘጠኝ ወር ይሆናሉ። መስከረም ነው የገቡ ኮንዲሽን ራሱ ማለት ነው። እኛ ግን ሁለት ወር ነው ኮንዲሽን ሆቴል ገብቴል ከሆቴል ወደ ኦሎምፒክ የምንሄደው ሁለት ወር ብቻ ነው ዝግጅት የኛ ዝግጅት ራሱ ማለት ነው። ልዩነት እዚህ ላይ በጣም ከባድ ነው ማለት ጉዳት አረልባ ና ለአካል ጉዳተኛ የሚሰጡት ጣፊ በጣም የተለያየ ነው ማለት እዚያን ጊዜም እንደዛ ነበር። አገር ውስጥ በጣም ተቃውሞ በጣም ብዙ በቃ ፈተና ለኢትዮጵያ ፈተና ጊዜ ነበር። ዛን ጊዜ እንደምንም ሪዮ ሄጃለሁ። ከሄድኩ በኋላ ደግሞ እኔ በጣም ዝግጅት ላይ ነበርኩና ፐርፎርማንስ፣ ሀይ ፐርፎርማንስ ላይ ነበርኩና እንደሚያሸንፍ ምናምን አቃሉ ነበረ። ለምን እኔ ጋር ሮጡ አትሌቶች ሁሉም ሌላ ውድድር ላይ የተገናኘን ስለሆነ ብዙም አልከበደኝም እና እዛ ላይ ለኢትዮጵያ የብር ሜዳሊያ አምጥቻለሁ እና ውድድሩ በጣም ቀለለኝ ነበር። ግን እኔ ውድድር አምሳ ፐርሰንት ራሱ ለውድድር አቴንሽን አልሰጠውም። ለምንድነው? ታውቃለህ? እዚህ ብዙ ጭቅጭቅ፣ ብዙ ንዝንዝና ሰዎች ይሞታሉ ነበረ፣ እንደዛ ስራ አለ፣ ደብደባ አለ፣ ብዙ ነገሮች ስላለ እዚህ ኢትዮጵያ እና ተቃወሞ መቃወም አለብኝ የሚ ውስጤ ስላለው ለሩጫ ራሱ ብዙ አምሳ ፐርሰንት ራሱ አልሰጠውም እና ተቃወምኩ። ለምን ተቃወምኩ ስትል ደግሞ ያለው ችግር ኢትዮጵያ ያለው የችግር እኔ ለዓለም ማሳየት ፈልጌ ነው እንጂ ትንሽ ደግሞ የዓለም ሚዲያ ቢያይ ትንሽ የሆን ነገር ይፈጠራል የሆን ነገር ለውጥ ይመጣል የምል ግን የምችላለኝ ነው ተቃወሙ አደረኩት ማለት ነው። ከዚያ በኋላ በብራዚል ለተወሰነ ጊዜ በስደት መኖርህን ሰምቻለሁ። የስደት ኑሮስ ምን ይመስላል? ምን ያህል ከባድ ነበረ? አዎ እንግዲህ የሰው ሀገር በጣም ይከብዳል። እሱም ይሄ ማንም ሰው የሚያውቅ ነው። እዛ እኛ እዛ ጊዜ እዛ ስቃ ማንም ሰው የለም። እዛ አንድ ሰው ሰው አልነበረኝም። ብዙ ነገሮች ከበደኝ። ለጊዜ ቋንቋ አለ ምና አለ እኔ ብዙ ከእጄ ራሱ ብዙ ብር አልነበረኝም። እንደሆነ እዚህ በእጅ የሚሰጥ አበል ወይም ዶላር ራሱ እነሱ እጅ ነበረ ታውቃለህ። ማለት ስታፍ ከእኛ ጋር የሚሄዱ ይስታፍ አሉ እነሱ እጅ ነበረ። እሱ ራሱ አሰጥሙ እኔ እንደ ድንገት የሆን የዶላር ኪስ ውጭ ከዚ የዘረዘርኩታለች በሱ ነው። እንደ ድንገት ከቪሌጅ ወጥቼ ሆቴል ገባው። ከሁቴል በኋላ ያ በቃ ብዙ ነገሮች ችግሮች አሉ። ማንገላታት አለ። እንደዚሁ ቋንቋ አለ። ብዙ ነገሮች አሉ እንግዲህ ችግር አለ። ይህ ሁሉ ችግር ደግሞ ካወራው ሰዓት እና ቀን ራሱ አይበቃም። ብዙ ችግር አሳልፋሉ እዛ ማለት ነው፣ ብራዚል ማለት ነው። ከዛ ወዲህ ነው ትንሽ እንደው ሰዎች ማገዝ ጀመሩኝና እንደዚህ በብር በአሳ ምናምን አገዙኝና የሆነ ትንሽ ከዛ ወዲህ ነው እንጂ የመጀመሪያ ጊዜ በጣም ከብዶኝ ነበር። በተለይ ወደ ሁለት ወር ሶስት ወር ምናምን በጣም ከብዶኝ ነበር። እና ከአሜሪካ ከሌላ የተለያየ ሀገር የኢትዮጵያ ሰዎችና ሌላ ሌላ አገዛርጉኝና ትንሽ መሻሪ ኑሮ መኖር ጀመርኩ። እና እዛም ትሬኒንግ አላቆምኩም። አድማጮች ሀብታሙ ከታምሩ ጋር ያደረገው ቆይታ ይህ ብቻ አይደለም። ቀጣዩን ክፍል በነገው ምሽት ፕሮግራማችን ይዘን እንመለሳለን። ለዛሬ ግን ሁለቱንም እናመሰግናለን። ወደ ቀጣዩ መሰናዷችን ስናመራ በቤንሻንጉል ጉሙዝ ክልል መተከል ዞን በነበረው የጸጥታ መደፍረስ ረስ ተፈናቅለው የነበሩ ከ50 ሺ በላይ ዜጎችን ወደ ቀያቸው የመመለስ ስራ እየተካሄደ መሆኑን የመተከል ዞን ኮማንድ ፖስት ሰብሳቢ ሌተናል ጀነራል አስራት ዴኔሮ ገልጸዋል። ሌተናል ጀነራል አስራት አክለው በዞኑ የመልካም አስተዳደር ችግሮች አሉ በማለት ጫካ ገብተው በንጹሀን ዜጎች ላይ ጥቃት ሲፈጽሙ የነበሩ ያሏቸው ታጣቂዎች የተሀድሶ ስልጠና ተሰጥቷቸው ወደ አካባቢው እንዲመለሱ መደረጋቸውንና አካባቢው ሰላም እየሰፈነበት መሆኑንም ለአሜሪካ ድምጽ ተናግረዋል። ሚኒስቴር ምስጋናው ዝርዝር አላት። ከአሜሪካ ድምጽ ጋር ቆይታ ያደረጉት የመተከል ዞን ኮማንድ ፖስት ሰብሳቢ ሌትናል ጄኔራል አስራት ዴኔሮ ከመተከል ዞን ተፈናቅለው የነበሩ ከ ሃምሳ ሺ በላይ ነዋሪዎች ወደ ቀድሞ ቀያቸው መመለስ የቻሉት ከተፈናቃዮቹ ጋር በነበረው ውይይት የሁለቱ ክልል አመራሮችና ፌዴራል መንግስቱ ባደረጉት ስምምነት ታጣቂዎቹ የሰላም አማራጩን ተቀብለው በመግባታቸው እንዲሁም የጸጥታ ኃይሉ በከፈለው መስዋዕትነት ነው ብለዋል። ተነጻጻሪ ሰላም ማለት ምን ማለት ነው? ገበያ አልነበረም። ገበያ እየተገበያየ ነው። ህዝቡ ገበያ ከጀመረ ቆይቷል። መንገድ እንቅስቃሴዎች አልነበሩ፣ መንገድ እንቅስቃሴዎች አሉ። ሌሎች ኢኮኖሚያዊ እና ማህበራዊ እንቅስቃሴዎች ቆመ ነበር፣ ትምህርት ቤቶች የመሳሰሉት ስራዎች በተቻለ ደረጃ አስጀምረ፣ ወደ ሀምሳ ሺህ አምስት መቶ ሰላሳ ሶስት የሆነ ይሄ ወደ ከተማ ወደ ቻግኒ የሄደው ብቻ፣ አካባቢው ሰላም የሆነ ለተጓቀረበት አካባቢ እንዲሰፍሩ አድርገናል። እዛ በሰፈሩበትም ድጋፍ እንዲደረግ የጸጥታ ዋስትና እንዲኖር አድርገን ነው ወደ እየሰፈሩበት መከላከያ ሰራዊትም ሌሎች ፖሊስ ኃይልም አድርገን አቀራይተን ነው እየሰፈሩ ያሉ፣ ማለት እየተመለሱ ያሉ። በመተክል ዞን ላይ የነበረው የመልካም አስተዳደር ችግር አለ የሚል ፍትሀዊነት የለም እኩልነት የለም እኩል አንታይም ስርአትነት አለ። ወጣቶቹ ጥያቄ ያቀርቡ ነበር። ጥያቄ አልተመለሰልንም ብለው ወደ ግጭትና ወደዚህ ወደ ጫካ መግባት ሁኔታ ነው የተፈጠረው። ጥያቄያችንም ይሄ ነው ብለው ዝርዝር አቅርበዋል። ችግሮችን መፍታት ያለብን በመነጋገር ነው። ያልተሟሉ የመልካም አስተዳደር ችግሮችም በሂደት በአጭር ጊዜ የሚፈታው፣ በረጅም ጊዜ እና በመካከለኛ ጊዜ የሚፈታም እንዲፈታ በሚል በሰነድ ስምምነት ላይ የእነሱን ሁኔታ ግዴታቸውንም እንደማስፈጸም እና ከፌዴራል ካለው አካላትም ከክልሉም ከነሱም ራሱ ተወካይ አድርገን ጽህፈት ቤት ተቋቁሞ ስራዎች እየተሰሩ ነው። በዚህ በየአካባቢያቸው እየሰለጠኑ እየተመለሱ ነው። ከዚህ ቀደም በተለያዩ ጊዜያት በአካባቢው የነበሩ አመራሮች ጥቃት እየፈጸሙ ያሉት የህወሓት ተላላኪዎች ናቸው ይሉ ነበር። እርስዎ ደግሞ የመልካም አስተዳደር ጥያቄ ያላቸው ወጣቶች ናቸው ብለዋል ተብለው ለተጠየቁት ጥያቄ ጀኔራሉ ተከታዩን ብለዋል። ማንነት ላይ ያተኮረ ነው ብሎ ወጥቶ መግለጫ የሰጠ ሁሉም መንግስት ነው ብሎ መግለጽ አስቸጋሪ ነው። አንድ ኮሪደር ላይ ወይም አንድ ጥግ ላይ ሆኖ የሚሰጡ ግለሰብ የመንግስት አመራሮች ሊኖሩ ይችላል። ምንም ከነዛ ሰዎች ያልተለዩ ምናልባትም ወያኔ የሚያደርገው ቅስቀሳ ሰለባ የሆኑ ሰዎች ሊኖሩ ይችላል። ከዚህም ከታጣቂዎችም እንደዚህ አይነት ሰለባ ያላቸው ሰዎች ሊኖሩ ይችላል። ሌተናል ጄኔራል አስራት ተፈናቅለው የነበሩ ዜጎችን በዘላቂነት መልሶ ለማቋቋም ድንኳኖችንና ለእርሻ ስራ ግብዓት የሚሆኑ ቁሳቁሶችን በማቅረብ በኩል የአማራ ክልል ባለሀብቶች ያሳዩት አጋርነት የሚደነቅ ነው ብለዋል። በአንዳንድ ተፈናቃዮች የአካባቢው ሰላም አስተማማኝ ባለመሆኑ መሄድ አለመፈለጋቸውን ለአሜሪካ ድምጽ በስልክ ተናግረው ነበር። በዚህ ላይ ያለዎት አስተያየት ምንድን ነው? ተብለው ለተጠየቁት ጄኔራል አስራት ሲመልሱ ያንን የሚቀሰቅሱ ወገኖች እንዳሉ ደርሰን እርምጃ ሁሉ ተወስዷል። አወያይም ውሸት ነው ውሸታቸው ነው ብሎ የሚናገሩ ነበሩ። እነሱ ደግሞ መጨረሻ ላይ ህቡ አጋለጣቸው። እነዚህ ነጋዴዎች ናቸው፣ ህዝብና መንግስት የሚልክልንን ቀደብ የሚሸጡ ናቸው። ሽጦም ሀብታም ሆነዋል። እኛ ስንሄድም እኛ ጋር አይሄዱም። ዋና የገቢ ምንጫቸው ይሄ ሆነዋል ብሎ በጣም ስግብግብ የሆኑ ትጌት ግለሰቦችን ያጋልጦ እኮ ወደ ፍርድ ቤት አቅርበን መከላከያ ሰራዊት እና አመራሮች ይዞ እንዲሄዱ አድርጎ ከወረዳው አመራር ጋር እዛ ተነጋግረው አካባቢውን ካዩ በኋላ መጥቶ ህዝቡን የማሳመን ስራ እንዲሰሩ ነው የተደረገ እንጂ ስጋት ዝም ብሎ በሩቅ ሆነ ብዙ ነገር እንኳን ለእናንተ ለእነሱም ሩቅ ሆኖ ከነብሩበት ቦታ ወደ ቻግኒት ነው የሄዱ የነበረበት ባለበት አድርገው የሚቆጥሩበት ሁኔታ አይኖርም ማለት አለ። ይህ በእንዲህ እንዳለ ዛሬ በመተከል ዞን ዳንጉሮ ወረዳ ማንቡክ ቀበሌ ሰላም ለሁሉም ሁሉም ለሰላም በሚል መሪ ቃል የእርቀ ሰላም ኮንፈረንስ ተካሂዷል። በዚህ የእርቅ ኮንፈረንስም ጫካ ገብተው የነበሩ እና የመንግስትን የሰላም አማራጭ ተቀብለው ወደ ተሃድሶ ማዕከል ገብተው ወደ ወረዳቸው የተመለሱ የመጀመሪያ ዙር የታጣቂዎቹ አመራሮች ህዝቡን በድለናል፣ ይቅርታ የሚደረግልን ብለው መጠየቃቸው ተገልጿል። ዎቹ ወገን መረጃ ለማግኘትና የዛሬውን ስነስርዓት መግለጫዎችን ለማረጋገጥ ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር ሪፖርተርን ለዘገባው እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መተላለፉን ይቀጥላል። የኢትዮጵያ መንግሥት ሰኞ ሰኔ 21 ቀን 2021 ዓ.ም በትግራይ ክልል የሚገኙ የሀገሪቱን መከላከያ ኃይሎች ማስወጣቱንና የተናጠል ተኩስ አቁም ማድረጉን ማወጁን ተከትሎ ይህ እርምጃ የትግራይ ክልልን ጨምሮ በኢትዮጵያና በኤርትራ እንዲሁም በአጠቃላይ ምስራቅ አፍሪካ ላይ ስላለው ተጽዕኖ የአሜሪካ ድምጹ ጂሰስ ሜን ኦኒ በአትላንቲክ ካውንስል የአፍሪካ ማዕከል ባልደረባ የሆኑትን ካሜሮን ሀድሰንን አነጋግሯቸው ነበር። ኤደን ገረሞ የሀድሰንን ትንታኔ አጠናክራ እንደሚከተለው ታቀርበዋለች። ለአትላንቲክ ካውንስል የአፍሪካ ማዕከል ባልደረባ ወይም ፌሎ የሆኑት ካሜሮን ሀድሰን በጋዜጠኛ ጂስስ ማንኦን በቅድሚያ የቀረበላቸው ጥያቄ የኢትዮጵያ መንግስት ለወራት በዓለም አቀፍ ማህበረሰቡ ተማጽኖ ሲደረግለት በእምቢተኝነት ቆይቶ ሰኞ ለት የተናጠል የተኩስ አቁም ለማድረግ ምን ያስወሰነው ይመስሉታል የሚል ነው። ሀድሰን እንዲህ መልሰዋል። እንደሚመስለኝ የመንግስት ኃይሎች የያዟቸውን ቦታዎች በፍጥነት በትግራይ ኃይሎች እየተቀሙ ነበረ። ይሄ የዚያነጸብራቅ ይመስለኛል። ባለፈው ሳምንት እንዳየነው ከሆነ የወታደራዊ ኃይሉ በትግራይ ኃይሎች እጅ ወድቆ ነበረ። ስለዚህ ይሄ ውሳኔ የመጣው መንግስት ሰፊ የሆነውን የትግራይ ክፍል ለረጅም ጊዜ ይዞ መቆየት አለመቻሉን በመረዳቱ ይመስለኛል። ይህ በኢትዮጵያ መንግስት በመሬት ላይ ያለውን የሰብአዊ ሁኔታ ለማሻሻል የተደረገ ነው እንደሚለው ሳይሆን ስልታዊ ማፈግፈግ ነው። ነገር ግን ሁላችንም አሁን ላለው አደገኛ የሰብዓዊ ቀውስ ውጤት ተጠያቂ መሆናቸውን እናውቃለን። ላለፉት ሰባት ወራት ያክል እርዳታ ወደ ክልሉ እንዳይገባ በመንግሥት ተቋርጦ ከቆየ በኋላ ያለውን ሰብዓዊ ሁኔታ ለማሻሻል ነው የሚለው ነገር የሚጣረስ ነው። ጋዜጠኛ ጂሰስምን ለካሜረን ሃድሰን በመቀጠል ያቀረበላቸው ጥያቄ የጦር ማቆሙ ለምን ያህል ጊዜ ይዘልቃል ብለው ያስባሉ ለሚለው ጥያቄ ጦርነቱ የኤርትራ የኢትዮጵያ መንግስትን የአማራ ልዩ ኃይልንና የህወሀት ታጣቂዎችን ያሳተፈና እጅግ ብዙ ተዋናዮች ያሉበት መሆኑን በመጥቀስ በዚህ ጉዳይ ላይ የእያንዳንዳቸው ውሳኔ ተጽዕኖ እንደሚያመጣም ተናግረዋል። በአሁን ሰዓት ትግራይን የሚያስተዳድረው ማን ይመስሉታል በሚል ለቀረበላቸው ጥያቄም በኢህአዴግ ጥ በምረትነት ለሃያ ዓመታት ሀገሪቱን የመሩትና አሁንም ድረስ በትግራይ ክልል ውስጥ የሚፈሩትና የአምባገነንነት ባህሪ ያላቸው የህወሀት ታጣቂ ቡድኖች መሆናቸውን ከገለጹ በኋላ ታጣቂዎቹ በሀገሪቱና በቀጠናው ፖለቲካ ላይ ተቀባይነትን በድጋሚ ለማግኘት እየጣሩ ነው ይላሉ። So again, we are not we are not trying to frame this, uh, this conflict in terms of forces of good and evil. <laughs> ሀድሰን የህወሀት ታጣቂዎችን የሚያግዝ በቀጠናው ያለ የውጭ ኃይል ስለመኖሩ ለቀረበላቸው ጥያቄም እርግጠኛ የሆነ ምላሽ ባይኖራቸውም ግምታቸውን ግን አስቀምጠዋል። በዚህ ጉዳይ ላይ በቂና ግልጽ የሆነ ነገር የለንም። የህወሀት ታጣቂዎች ከጎረቤት ኤርትራ ድጋፍ እንደማያገኙ የታወቀ ነው። ከዓለም አቀፍ ድንበር ተጋሪያቸው ከሱዳን መንግስትም ድጋፍ ሊያገኙ ይችላሉ የሚል ነገር አለን ሱዳኖቹም ወደዚህ ጉዳይ ትኩረታቸውን ያደርጋሉ የሚልም ስጋት አለ። ሱዳኖቹ ኢትዮጵያ ውስጥ ባለው ግጭት ላይ ላለመሳተፍና ላለመሳብ ጥጋቸውን ይዘው ለመቆየት እየሞከሩ ነው። ነገር ግን አሁን የተኩስ አቁም ከተደረገ በኋላ የኢትዮጵያና ኤርትራ ኃይሎች የትግራይን ክልል በመክበብ ከሌላው የኢትዮጵያ ክፍል በመነጠል ወታደራዊና ፖለቲካዊ ክልከላ ሊያደርጉበት ይሞክራሉ። ስለዚህ በአሁኑ ሰዓት ሱዳን ለትግራይ ታጣቂዎች መሠረታዊ የሕይወት ገመዳቸው ናት ማለት ይቻላል። ሀድሰን አያይዘውም የትግራይ ታጣቂዎች የኢትዮጵያ መከላከያ ሰራዊት ከራሻ ከቻይና ና ከዩናይትድ ስቴትስ ለረዥም ዓመታት በመግዛት ያስቀመጠውን የጦር መሳሪያ መታጠቃቸው ና አስተማማኝ የሆነ የመሳሪያ ኃይል እንዳላቸውም ገልጸው፣ ነገር ግን ግጭቱ ከተጀመረ በኋላ ወደ ክልሉ የገባ መሳሪያ ይኑር ወይም አይኑር አይታወቅም ብለዋል። አክለውም በአጠቃላይ አሁን ላይ ያለው ሁኔታም ለቀጠናው አስጊ መሆኑንም ይገልጻሉ። Well it's, it's, it's a, it continues to be a very dangerous moment for the entire region. Um, I think <laughs> <laughs> በሌላ በኩል ጋዜጠኛ ጂሰስ ኦኒ ያነጋገራቸው ሌላው የፖለቲካ ተንታኝ ዩናይትድ ስቴትስ በዚህ ግጭት መካከል ስለሚኖራት ሚና ጥያቄ የቀረበላቸው ሲሆን የፖለቲካ ተንታኙ ዩናይትድ ስቴትስ በግጭቱ ወቅት ስታደርግ የቆየችውን የተኩስ አቁም ጥያቄ፣ ብሔራዊ ውይይትና የተሻሻለ የሰብአዊ እርዳታ አቅርቦትን በተመለከተ ግፊት ማድረጓን ትቀጥላለች ብለው እንደሚያስቡ ገልጸው ልክ እንደ ዩናይትድ ስቴትስ ሁሉ በጉዳዩ ላይ ትኩረታቸውን ያደረጉ ከአውሮፓ አባል ሀገራት ጋርም በመሆን በሀገሪቱ እያሽቆለቆለ የመጣው የሰብአዊ ሁኔታ ዙሪያም ትብብር ያደርጋሉ ብለው እንደሚያስቡ ተናግረዋል። ቅድሚያ የሚሰጠው ግን ከተኩስ አቁሙ በኋላ የክልሉ ኅብረተሰብ ጋር በመድረስ የረሃብ አደጋ የተደቀነባቸው ሚሊዮኖችን መርዳት መሆኑንም አክለዋል። ለጂሰስ ኦኒ ቃለመጠየቅ ኤደን ገረመው ከዋሽንግተን ዲሲ ሁላችሁ አድማጮች ለምሽቱ አስተናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችን ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና ና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሳይበለን መልካም ምሽት राडियो सॻले अमेरिका थी